ከሚጣለው ሞደስ ይልቅ ታጥቦ ተመልሶ ጥቅም ላይ የሚውል ሆኖም ግን ከሚጣለው ሞደስ ምንም አይነት ልዩነት መኖር የለበትም። ሁሉም ነገር እርጥበት ማስተላለፍ የለበትም። የመምጠጥ ኃይሉም በትክክለኛ በሚያስፈልገው መጠን መምጠጥ አለበት የሚል በማመሳሰን ነው ይህንን ሞደስ የተፈጠረው። እንግዲህ እርጥበት የማያስተላልፍ ፓርት አለው ከጀርባው ወደ ሰውነት ክፍል የሚሆነው ደግሞ ይህም ከጥጥ የተሰራ የተሸመነ የተበጠረ ጥጥ ማለት ነው። ይህንንም ሲሆን ከሶስት እስከ አራት ሰዓት ድረስ የመምጠጥ ኃይል አለው። ከተጠቀሙ በኋላ ታጥፎ ቤት እስከሚደርሱ ድረስ እንኳን ተጠቅልሎ ቤት ሲደርሱ ማጠብ ብቻ ነው። አንዴ ከተጠቀሙበትም ሁልጊዜ ቦርሳቸው ወይም ኪሳቸው ውስጥ ይዘው መዞር ይችላሉ። ስለዚህ አንዴ ከተጠቀሙበት ተመልሶ ጥቅም ላይ የሚለው የሚለውን ነገር ይሄ ነው ማለት ነው። ይሄኛው አይነቱ ልዩ የሚያደርገው ተመልሶ ጥቅም ላይ ስለሚውል የሳይንስ ቴክኖሎጂ የፈጠራ ውጤት ባለቤት ነን። ይህንንም ያደረግነው እንግዲህ ሶስት ነገር ስለሚቀርፍ ነው። አንድ ገንዘብም ይቆጥባል አካባቢ ብክለት ይቀንሳል። ዋና ግን ለሴት ልጅ ትምህርት ቤት አካባቢ የምትሳቀቅበት ጊዜ የሚያቋረጥበት ጊዜ ይሆናል ማለት ነው በመጠቀሟ። ትንሽ ስታቲስቲክስ መስጠት እፈልጋለሁ። ወደ 18 ሚሊዮን ሴቶች ልጆቻችን ሞዴስ የሚጠቀሙበት እድሜ ክልል ላይ ነው ያሉት። ሆኖም ግን ከነዚህ በሀገራችን ኢትዮጵያ ውስጥ በኢትዮጵያ ውስጥ ማለት ነው ወደ 2 ሚሊዮን አካባቢ ብቻ ናቸው ተጠቃሚዎች። እነኚህ ታዲያ ዘጠና ስምንት በመቶ ከተማ ሲሆኑ ሁለት በመቶ አካባቢ ደግሞ ገጠር አካባቢ ወይም ከገጠር ትንሽ ወደ ከተማ የወጣ ያለው ከተሞች ናቸው ማለት ነው። ታዲያ ይህንን ያሳዘነኛልም አተሰንታይም ደግሞ ደስም ሊል ይችላል አካባቢ ብክለት በሚመለከት ብዙም አይደለም ለማለት ይቻላል ማለት ነው። አስራ ስድስቱ ሚሊዮን ቢጠቀም ኖሮ መዓት ሚሊዮኖች ሞዴሶች ወደ አካባቢ ብክለት እየደረሱ ነው እንላለን። ሆኖም ግን ሁለት ሚሊዮንም ብቻ እንኳን እየተጠቀመ ነው ብንልም ወደ ሁለት መቶ አርባ ሚሊዮን ሞዴሶች እየተጣሉ ነው ማለት ነው። አድማጮቻችን፣ ማርያም ሰባ ሳኒተሪ ምርቶች ፋብሪካ ውስጥ ነው ያለ ነው። በርካታ ሴቶች የተለያዩ ማሽኖችን እያንቀሳቀሱ ይህንን ውጤት እያመረቱ ነው ያሉት። አሁን እስኪ ወይዘሮ ፍሬወይኒ ይህ ምርት ወደ ህብረተሰቡ ደርሶ ሴቶች ተጠቅመውበት ውጤቱስ እንዴት ሆነ? እንግዲህ በአሁኑ ሰዓት በጎ አድራጊ ድርጅቶች በቅርብ እየሰራን እንገኛለን። ይህንንም የምናደርግበት ምክንያት የሴቶችን የጤና ችግር ለማሻሻል ብዙ ነገር ስለሚሰሩ ከነሱ ጋር እየሰራን ወደ መላው ኢትዮጵያዊ ሴቶችን እያዳረሱልን እንገኛለን። በእኛ ራሳችንም ህብረተሰቡን እያዳረስን እንገኛለን። ሆኖም ግን ይሄ በቂ አይደለም ነው የምንለው። በአሁኑ ሰዓት ብዙ ጤና ኤክስቴንሽኖች ይሰራሉ። የእነሱንን መስመርን እየተጠቀምን ይህንን ለሁሉም ሴቶች ኢትዮጵያውያኖች እስከ ገጠር ለማዳረስ ከእኛ ጋር እንዲሰሩ ጥሪያችንን እናቀርባለን። ጠቀሙበትን ስንጠይቅ ግልግል በዩ ግልግል የሚሉትን እንግዲህ አንዴ ከተገዛ በኋላም ምንም አይነት ወጪ ስለሌለበት ስለዚህ በሰላሳ አምስት ብር ተገዝቶ እስከ አንድ አመት ድረስ እየጣጠበ መጠቀም ይችላል። ስለዚህ በጣም በጣም ገንዘብ ቆጣቢ ነው። ያ አካባቢን ብክለት ለመቀነስም ትልቅ ትልቅ ፋይዳ አለው ነው ብለን የምናምነው። ወይዘሮ ፍረወይንም መብራቱ ለብዙ አመታት አሜሪካን ሀገር እንደቆዩ ከዛ ወደ ሀገራቸው ተመልሰው ይህንንም መሰል ፋብሪካ አቋቁመው ስራ ላይ እንደሚገኙ ነው የሰማሁት። ለመሆኑ ለዚህ መነሻ የሆነው ሀሳብ እንዴት ሊመጣሎት እንደቻለ እስኪ ትንሽ ይህንን ቢያጋርሙ። እንግዲህ አስተዳደጋችን ከትም ክፍል ኢትዮጵያ ይምጣ ሰው ብዙ የሚለያዩ ነው ብያ አላምንም። ስለዚህ ትዝ ሲልም ይሄ ሞዴስ ችግር ሲነሳ ብዙ እንደ ችግር ተደርጎ አይወራም። አሁንም ቢሆን ግልጽ ሆኖ የሚናገረው ሰው የለም። ሆኖም ግን ችግሩ እንዳለ ይገባኛል። አሜሪካ በህልቁ ቁጥር ብዙ የተራቀቀ ሞዴሶች አሉ። እሱን በተጠቀምኩበት ጊዜ ሁልጊዜ ትዝ ይለኛል አስተዳደገን እንዴት ይሆን እስኪ አሁንስ የተቀየረ ነገር አለ ወይ ስል ስመላለስ፣ ወደ ኢትዮጵያ ምንም አይነት ለውጥ እንደሌለው እና እንዲሁም በግልጽ የማይነገርለት ችግር መሆኑን ስረዳ፣ ይህንን ነገር መስራት አለብኝ ብዬ በፕሮፌሽን ኬሚካል ኢንጂኒየር ነኝ ትንሽ የጠቀመኝ ነገሮች አሉ። አንድ ፕሮጀክት እሰራለሁ ብዬ ሳስብ ህብረተሰብን እየቀየርክ፣ የሰውን ህይወትን እየቀየርክ፣ ወገንን ስራ እየፈጠርክ ወደ ስራው እንድገባም አግዞኛል። አሁን ተቀባይነት አግኝቶ ህብረተሰብን የቀየረ ፕሮጀክት መሆኑ በጣም በጣም እደሰትበታለን። አሁን ይሄ የማርያም ሰባ ምርቶች ፋብሪካ በቀን ሊሆን ይችላል ወይም በወር በአመት ምን ያህል የወር አበባ መቀበያ ጨርቅ ያመርታል? ፋብሪካ ውስጥ የሚሰሩት ደግሞ ሴቶች ናቸው። ምን ያህል ሴቶች አሉ? ምን ያህል ማሽን አለ? ስለዚህ እስኪ ንገሩኝ። በአሁኑ ሰዓት ወደ ሰላሳ አምስት ሴቶች ልጆች ነው ያሉን። መቶ ሺህ ሞዴሶች እናመርታለን በአመት። ይህንንም በቂ አይደለም ብለን ነው የምናምነው። ካፓሲቲያችንም ዳብል እናረጋለን ብለን ነው እያቀድ ነው በዚህ አመት። ሴቶች ልጆቻችን የሚሰሩበት ምክንያት እንግዲህ ለችግሩ ቅርብ የሆኑት ሴቶች ልጆቻችን ስለሆኑ ሴቶች ልጆቻችን ቢሰሩት ትልቅ ፋይዳ አለው፣ እነሱንም ትልቅ እድልም ለማግኘት ይችላሉ በማለት ነው ሴቶች ልጆቻችን የሚሰሩት ያሉት። ሆኖም ግን ወንዶችም የሉም ማለት አይደለም። በቀጣይም የምንቀጥረው ሴቶች ልጆቻችን ነው። በሴልስ አካባቢም አሁንም ፑሽ የምናደርገው ያለ ነው ሴቶች ልጆቻችን እንዲሸጡት ነው ያው ህብረተሰባችን ገና ነው። ስለ ሞዴስ በግልጽነት ለመነጋገር ባገኘነው አጋጣሚ ሞዴስን መጠቀም ማለት የተፈጥሮ ጉዳይ ነው። ስለዚህ ይህንንም የማስተማር እየቀጠልን ነው። በግልጽ ተነግሮ ችግሩን በቀላሉ እንዲፈታ እንዲችልና እኛንም ኢትዮጵያኖች ደግሞ ሴቶች ልጆቻችን ራሳችን የራሳችን ችግር ፈተናል የሚልን አርአያም ለማሳየት ነው።